በአዲስ አበባ ቃሊቲ በሚገኘው የፌዴራል ማረሚያ ቤት የተሰበሰቡ ሰዎች ደጋግመው ስማቸውን የሚጠሩት የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አመራር የነበሩትና ላለፉት ስድስት ዓመት ከአምስት ወር በእስር የቆዩት አንዱዓለም አራጌን ነበር። ከእስር ከወጡ ከጥቂት ደቂቃዎች በኋላ ከዶይቸ ቨለ ጋር ቆይታ ያደረጉት አቶ አንዱዓለም የህዝቡ አቀባበል ከአቅማቸው በላይ መሆኑን ተናግረዋል። ትልቅ ምስጋና፣ ትልቅ አክብሮት አለኝ። በኢትዮጵያ ህዝብ ሁልጊዜም እኮራለሁ። ሁልጊዜም በህዝቤ እመካለሁ። ሁልጊዜም ህዝቤ እንወዳለሁ። ነገር ግን ለዚህ ህዝብ ነኝ ምንም አላደረግኩለትም። የህሊናይን ጩኸት ለማሳረፍ ብዬ የታሰርኩ ሰው ነኝ። የተደረገልኝ ነገር ሁሉ ከአቅሜ በላይ ነው። ለዚህ ህዝብ እግዚአብሔር ነው ውለታ አሁን የሚከፍለው እንጂ ሰው አይከፍለውም። ከአንድ አለም ጋር በአንድ መዝገብ በሽብር ወንጀል ተከሶ 18 ዓመት ተፈርዶበት የነበረው ጋዜጠኛ እስክንድር ነጋም ተመሳሳይ ሀሳብ አለው የህዝቡ ስሜት የሚያመላክተው ይላል ጋዜጠኛ እስክንድር። ህዝቡ ስሜት በጣም ያው የዲሞክራሲው ጥያቄ ጣፍ እየደረሰ እየበሰለ ውጤት ለማምጣት ጣፍ ላይ መድረሱን ያመላክታል። በጣም ተደስቻለሁ። ለሰማዕቶቻችን በጣም ከፍተኛ ክብር አለኝ። አደባባይ ወጥቶ ህዝቡ ዲሞክራሲ ለጠየቀ ከፍተኛ ክብር አለኝ። ለዳያስፖራው ከፍተኛ ክብር አለኝ። ለአለም አቀፉ ማህበረሰብ ከፍተኛ ክብር አለኝ። ለሁሉም ምስጋና ማቅረብ ይፈልጋለሁ። ከነ እስክንድር ቀደም ብለው ከቃሊቲ ማረሚያ ቤት የወጡት አራት የሙስሊም መፍትሄ አፈላላጊ ኮሚቴ አባላትና አጋሮቻቸውም በማረሚያ ቤት ደጃፍም ሆነ በመንገድ ታጅበው ሲጓዙ ባጋጠማቸው አቀባበል መደነቃቸውን ገልጸዋል። ኮሚቴውን በዋና ጸሐፊነት ሲያገለግሉ የነበሩትና 15 ዓመት ተፈርዶባቸው በእስር ላይ የቆዩት ኡስታዝ አህመድ ሙስጠፋ ስሜቱን እንዲህ ገልጸውታል እኛ የፍቼ እስካደረግነው በላይ ነው። ያው ህዝቡ እናንተንም ጨምሮ መላው የኢትዮጵያ ህዝብ ለእኛም እንቅስቃሴ ምንቅስቃሴ ይሁን ለሌላው ስታበረክቶ የነበረው አስተዋጽኦትም ስሜት። ብዙ መክፈል እና ብዙ ማድረግ እንደሚገባ የሚያመለክት ነው። በጣም ስሜት የሚነካ ነው። ሀያ ሁለት ዓመት ተፈርዶባቸው የነበሩት የኮሚቴው የህዝብ ግንኙነት ኃላፊ ኡስታዝ አህመዲን ጀበል በበኩላቸው ተከታዩም ብለዋል። ስሜት የሚነካ ነው። ያው የሰው መሀል፣ ያው ዞሮ ዞሮ ግን መጀመሪያውኑ ምንም አድርገን ስላልታሰርን እስር ቤት ብንሆንም እስረኛ አልነበርንም። አካላችን ታሰረ ያዋሰሩን ፈቱን ነው ያዋሰሩን ከሰሱን ያሉትን አሉ ፈቱ። እናንዱ ዓለምና የመፍትሄ አፈላላጊ ኮሚቴ አባላት ዛሬ ከእስር ከመለቀቃቸው አስቀድሞ በቀረበላቸው የይቅርታ ደብዳቤ ላይ አልፈርምም በማለታቸው በቤተሰቦቻቸውና ወዳጅ ዘመዶቻቸው ላይ ጭንቀትን ፈጥሮ ነበር። ዛሬም ከእስር ሲወጡ የይቅርታ የምስክር ወረቀት እንደተሰጣቸው፣ ነገር ግን በምንም ሰነድ ላይ አለመፈረማቸውን ሁሉም ጠንከር አድርገው ገልጸዋል። ኡስታዝ አህመድ ሙስጠፋ ሂደቱን እንዲህ አስረድተዋል። ሰዋት ጠሩንና፣ ያውዛው ዝም ብለው አስቀመጡ። እስከ አሁን ሰዓት ኋላ ባለው የአምስት አመት ውስጥ ወንጀል ከሰራው እስከ ዛሬ ከዚህ በፊት የተተከፈሱበትን የተፈረደብኝን እቀጣለሁ ብላችሁ ፈርሙ አሉን። ይህንን አንፈርምም ብለናቸው፣ በቃ መጨረሻ ሰርተፍኬት ሚቀጠውን ወጣ። ሴቶቹን ነበረ በጣም ያስቸገሯቸው የሞት ፍርደኛ ሴቶች ነበሩ። በኦነግና በግንቦት ሰባት የተከፈቱ ሴቶች ነበሩ። ቀድመው እነሱን በዚህ አምስት አመት ወንጀል ከሰራው የተፈረደብኝን ይፈጠምብኝ ብላችሁ ፈርሙ አሏቸው። እንዲህ ብለው አልተስማሙም። በዛ በኋላ ላይ እኛን ጠየቁን። እኛንም እኛም አልተስማማንም። መጨረሻ ላይ ፕሬዚዳንቱ ፈርሙበት ሆኑሳ። የገዢው ፓርቲ ኢህአዲግ ባሳለፈው ውሳኔ መሰረት እነርሱን ጨምሮ 746 ታራሚዎችና ተጠርጣሪዎች በሁለተኛው ዙር ከስር መለቀቃቸው ምን አንደምታ እንዳለው የተጠየቁት ፖለቲከኛው አንዱ አለም እርምጃው በጎ ጅምር ነው ይላሉ። ግን አሁንም ይሄ ኢህአዲግ ይሄንን እንደ ማስተንፈሻ ከቆጠረውና ወደኋላ ወደነበረበት ነገር ተመልሶ የሚገባ ከሆነ ዋጋ የለውም። ግን አሁን ይሄንን ነገር ወደ ተሻለ ደረጃ ማሸጋገር ከቻልን፣ እንደ ህዝብ እንዳገር ወደ ተሻለ ዘመን መሸጋገር እንችላለን። ይሄ የአዲስ ዘመን ንጋት ሊሆን ይችላል። ግን ኢህአዲግ አሁንም የዱሮ አባዜው ካለቀቀውና የሚገናተር ከሆነ አሁንም ሲሉት እንደውም ምናልባት የከፋ ዘግት ውስጥ እንዳንወድቅ ስጋት አለኝ። ግን ለመሪዎች ለወንድሞቼ የምላቸው ነገር ምንድን ነው? ይሄ አሁን የጀመሩት የትልቅነት መንገድ ነው። አበረታታቸዋለሁ። ይህን በማድረጋቸው ታሪክ ያመሰግናቸዋል እንጂ አይዋረዱም። እና አሁንም ሁሉን አቀፍ የሆነ በሀገር ውስጥም በውጭ ሀገርም ያሉትን የኢትዮጵያ ጉዳይ የሚያገባቸውን ኢትዮጵያኖች ሁሉ የሚመክሩበት የምንወያይበትና ሀገራችንን የምታገግምበት ሁኔታ መፈጠር አለበት። ጋዜጠኛ እስክንድር፣ የእስረኞች ፍቺ አንድ እርምጃ ወደፊት ነው ግን መቋጫው አይደለም ባይ ነው። ጥያቄው እስረኞች ይፈቱ ብቻ አይደለም። ዋናው ጥያቄ ዲሞክራሲያዊ ሀገር ይኑረን ነው። ዲሞክራሲያዊ ስርዓት ይምጣ ነው። የአምባገነት ዘመን ይቁም ነው። ይሄ ደግሞ ገና አልተፈጸመም። ያንን ከዳር ማድረስ አለበት። በሰላማዊ መንገድ ይህንን ከዳር ለማድረስ የተቻለኝን ሁሉ አደርጋለሁ። ከዚህ በፊት ከነበረኝ አስተዋጽኦ በእጥፍ ድርብ ማለት ነው። ቀድሞ በቅንጅት ፓርቲ፣ በስተኋላ በቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ በአባልነትና አመራርነት ለረጅም ዓመታት በተቃውሞ ፖለቲካ ውስጥ የቆዩት አቶ አንዷለም ስለ ወደፊት እቅዳቸው ተጠይቀው ተከታዩ ምላሽ ሰጥተዋል። አሁን እስር ቤት ውስጥ ነበር፣ ጠባብ ክፍል ውስጥ የቆየው ነኝ። ገናውን አዲስ የተፈታው ሰው ነኝ። በወሬ በወሬ ከምሰማው ውጭ በደንብ የማውቀው ነገር የለም። ስለዚህ ሁሉን ነገር ማዳመጥና መስማት ጆሮዬና እኔን ከብቼ ለመስማት ለማዳመጥ ዝግጁ ነኝ። ዋናው ነገር ግን በኢትዮጵያ ታሪክ አዲስ ንጋት፣ አዲስ ዘመን እንዲመጣ ለሁላችንም የምትሆን ሁላችንም የምንኮራባት ሀገር እንድትፈጠር በተለይም የጸና ሰላማዊ ትግል እንዲደረግ ሰዎች የአቅሜንም ለመወጣት አሁንም እምደክም ይመስለኛል። በሰላማዊ ትግል ላይ የጸና እምነት አለኝ። የኢትዮጵያ አዲስ ምዕራፍ የሚከፈተው በሰላማዊ ትግል በወንድማማችነት መሆን አለበት የሚል ሁልጊዜም የማለውጠው አቋም አለኝ። አሸባሪ ብባልም ነውጠኛ ቅንጅት ብባልም ሁልጊዜ እምነት የፍቅር ነው። ሁልጊዜ ለኢትዮጵያ የማስበው ሰላማዊ መንገድ ነው እና በዛ መንገድ አዲስ ምዕራፍ እንዲከፈት በዛ ላይ የምሰራ ይመስለኛል። ግን እንዴት ሄዳለሁ፣ ወዴት ሄዳለሁ፣ መቼ የሚለውን ነገር አሁን መመለስ የምችልበት ሁኔታ ላይ አይደለሁም። በእስር ላይ ባለበት ወቅት በርካታ ዓለም አቀፍ የጋዜጠኝነትና የሰብአዊ መብት ሽልማቶች የተበረከቱለት ጋዜጠኛ እስክንድር ወደ ሙያው እንደሚመለስ ተናግሯል። ያው ዲስደንት ጆርናሊዝም ይባላል። ትግሉንም ጋዜጠኝነትንም ጎን ለጎን ነው ምናስሄደ ከዚህ በፊት ሰላማዊ ታጋይ ነበርኩኝ። ሁማን ራይትስ አክቲቪስት ነበርኩኝ። የዲሞክራሲ አክቲቪስት ነበርኩኝ። አሁንም በሶስቱም እቀጥላለሁ። ዋናው ነጥብ ዲሞክራሲያዊ ሀገር፣ ዲሞክራሲያዊ ስርአት የመምጣቱ ጉዳይ ነው። ለዛ ደግሞ ገና ቀጣይ ትግል ይጠይቀናል። ይህንን በሰላማዊ መንገድ እንቀጥላለን። ኡስታዝ አህመድ ሙስጠፋ ወደፊት ስለሚያከናውኗቸው ተግባራት አጭር ምላሽ አላቸው። ያው የወደፊት እቅድ ከመላው የኢትዮጵያ ህዝብ ጋር አብረን የምንማከረው ነው የሚሆነው። የኢትዮጵያ ጉዳይ ጉዳይ ነው። በተናጠቅ ሊሆን ነገር የለምና አብረ ዛሬ ቃሊቲ ከሚገኘው የፌዴራል ማረሚያ ቤት ከእስር ከተፈቱት ውስጥ የቀድሞ የጋምቤላ ክልል ፕሬዚደንት ኦኬሎ አኳይ፣ የኦሮሞ ፌዴራሊስት ኮንግረስ ፓርቲ አመራር ኦልባና ሌሊሳ፣ ፖለቲከኛ ክንፈ ሚካኤል ደበበ ወይም አበበ ቀስቶ፣ ናትናኤል መኮንንና ወይዘሮ ማዋይሽ አለሙ፣ እንደዚሁም ድምፃዊት ሴና ሰለሞን ይገኙበታል። ጋዜጠኛ ውብሸት ታዬም ከዝዋይ ማረሚያ ቤት መፈታቱ ታውቋል።